The voice of America be away. Yeah, yeah, America Adams, Radio tabiano <laughs> በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 6 2013 ዓ ም ዝግጅታችን አሁን ጀመረ። በዚህ ዓመት ይካሄዳል ለተባለው ብሔራዊ ምርጫ የተዘጋጀ መሆኑን ገዢው ብልጽግና ፓርቲ አስታወቀ። ምርጫውን ለማካሄድ ቻላለ እስከሚባል የተላለፈው እንጂ ላልተወሰነ ጊዜ ስላልተላለፈ በዚህ መሰረት የጤና ሚኒስትር ለፓርላማ ምርጫ ማካሄድ ይቻላል ብሎ በቀረበው መሰረት ምርጫ ቦርድ ዘንድሮ ምርጫውን ለማካሄድ ወስኖ እየተንቀሳቀሰ ነው ያለው ሰው እኛም እንደ ፓርቲ በዛ ውሳኔ መሰረት ምርጫ ይካሄዳል ብለን ነው እየሰራ ነው ያለን። የፖለቲካ ፓርቲዎች ጉዳይ ኃላፊ ዶክተር አለሙ ስሜ ናቸው። በሙሉ ዘገባ ይዘናቸው እንመለሳለን። በህዳሴ ግድብ ዙሪያም ልዩነቶች እንደገና ድንበር አካባቢም እንደምታውቁት ረዥም ጊዜ ከሱዳን ጋር ያላለቀ ድንበር ጉዳይ አለሱ መጣ መለስ የሚልበት ሁኔታ አለ። ስሜቶችን የሚፈጥርበት ሁኔታ አለ። ቦርደር አካባቢ ደግሞ የህዝብ ለህዝብ ግንኙነቱ ላይ አንዳንድ፣ የሚፈጥረው ጸጥታ ላይ አንዳንድ የሚኖረው ኢምፓክት አለ። በዋናነት ግን ምንድን ነው ሱዳን ጋር ያለንን ልዩነት ገንቢ በሆነ መንገድ አብሮ ሀንድል ማድረግ አቅጣጫ ነው። ውይይቱም የነበረው በዚህ ላይ ነው። ጥሩ ገንቢ የሆነ ኢንጌጅመንት ነበረ ለመግለጽ ነው። የኢትዮጵያና የሱዳን ጠቅላይ ሚኒስትሮች ከቀናት በፊት ያካሄዱት ውይይትን በተመለከተ ማብራሪያ የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ከዜናው በኋላ ዘገባውን እናስደምጣችኋለን። ሌና አይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአትቪ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94 ነጥብ ሶስት ላይ ታገኙናላችሁ አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ ጤና ይስጥልኝ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በሰሜን ኢትዮጵያ የትግራይ ክልል ከባድ የሆነ የምግብ፣ የውሃ፣ የነዳጅና የኤሌክትሪክ እንዲሁም የገንዘብ እጥረት መኖሩን አሁንም የረድኤት ስራ ባልደረቦቻችን እየነገሩን ነው ሲል የተባበሩት መንግስታት ድርጅት አስታወቀ። የቴሌኮሙኒኬሽን አገልግሎትና ሌላም ወሳኝ አቅርቦት ችግር እንዳለ ገልጸውልናል ነው ያለው። የመንግስታቱ ድርጅት ዋና ጸሐፊ የአንቶኒዮ ጉቴሬሽ ቃል አቀባይ ስቴፋን ዱጃሪች ትናንት ለጋዜጠኞች ባደረጉት ገለጻ መቀሌ ከተማ የሞባይል ቴሌኮም አገልግሎትና የኤሌክትሪክ ኃይል መቀጠሉን ሰምተናል። መልካም ዜና ነው። መሰረታዊ አገልግሎቶች በሙሉ እንዲሟሉ ደግመን እናሳስባለን ብለዋል። መገናኛ መስመሮች ዝግ መሆናቸው መረጃዎችን ለማጣራትም ሆነ መሰረታዊ ሰብአዊ አገልግሎት ለማቅረብ አዳጋች አድርጎታል ያሉት ዱጃሪች እስካሁን ባለው ጊዜ ትግራይ ውስጥ ከመኖሪያቸው የተፈናቀሉትንና እስከ አፋርና አማራ ክልል ድረስ ሸሽተው የሄዱትን ጨምሮ ከ63 ሺ በላይ ተፈናቃዮች ተመዝግበዋል ብለዋል። አፋር ውስጥ የተገኙ በሺዎች የተቆጠሩ አዲስ ተፈናቃዮች የውሃ የመድኃኒትና ሌላም አገልግሎት ችግር ላይ መሆናቸውን ለማወቅ ችለናል ሲሉም አክለዋል። የተባበሩት መንግስታት ድርጅት ወደ አካባቢው መግባት ሲፈቀድለት እርዳታችንን አጠናክረን ለመስጠት እኛም ሆን የሰብአዊ እርዳታ አጋሮቻችን ዝግጅት አድርገን መጠባበቃችንን ቀጥለናል ብለዋል። ከፌዴራል መንግስቱ ከፍተኛ ባለስልጣናት ጋር የደህንነት ዋስትናን ጨምሮ በርካታ የኦፕሬሽን ዙሪያ መነጋገራችንን እንደቀጠልን ነው ብለዋል። አያይዘውም የመንግስታቱ ድርጅት ቃል አቀባይ ሽሬ የሚገኘው የድርጅቱ የስደተኞች ኮሚሽነር ዩኤንኤችሲአር ቢሮና አጋሮቹ ወደ ካምፖች የመድረስ ችግር ቢኖርም የስደተኞችን ደህንነት ጥበቃ ማቀናጀታቸውን ቀጥለዋል ብለዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን በወቅታዊ የሀገሪቱ ሁኔታ ዙሪያ ለመንግስታቱ ድርጅትና ለሌሎችም ዓለም አቀፍ ድርጅቶች ማብራሪያ መስጠታቸውን የተመለከተ ዘገባ በመጽሔት ክፍለ ጊዜ ይቀርባል። በሌላ ዜና የኢትዮጵያ አየር መንገድ ወደ ባህር ዳርና መቀሌ ከተሞች የበረራ አገልግሎት እንደገና እንደሚጀምር አስታወቀ። አየር መንገዱ ወደ ሁለቱ ከተሞች ለጊዜው አቋርጦት የነበረውን የበረራ አገልግሎት እንደገና እንደሚጀምር በይፋዊ የፌስቡክ የአማርኛ ገጹ ዛሬ አስታውቋል። መንገደኞች በተለመደው መንገድ በመመዝገብ መጓዝ የሚችሉ መሆኑን አየር መንገዱ ገልጿል። የሶማሊያ መንግስት ከአጎራባች ኬንያ ጋር ያለንን ዲፕሎማሲያዊ ግንኙነት አቋርጣለሁ ሲል አስታወቀ። ምክንያት የአገራችንን ሉዓላዊነት ተዳፍራለች በማለት የሶማሊያ የማስታወቂያ ሚኒስትር ኦስማን አቡካር ዱቤ ትናንት ሰኞ ለቪኦኤ የሶማልኛ አገልግሎት በሰጡት ቃል ከዚህ ውሳኔ ላይ የደረስ ነው ኬንያ በቅርብ ጊዜያት በሶማሊያ ፖለቲካ ውስጥ እየፈጸመች ባለችው ጥሰትና ያለማቋረጥ በሉዓላዊነታችን ላይ በምታደርሰው የለየለት ጣልቃ ገብነት ምክንያት ነው ብለዋል። ኬንያ ለጊዜው በዚህ የዲፕሎማሲ እርምጃ ላይ የሰጠችው መልስ የለም። ቀደም ብሎም ተቀዛቅዞ የነበረው የሁለቱ ሀገሮች ግንኙነት ባለፈው ህዳር ወር ሶማሊያ ናይሮቢ የሚገኙትን አምባሳደሯን ከመለሰችና በሀገሯ የነበሩትን የኬንያ አምባሳደር ካስወጣች በኋላ ይብሱን ቀዝቅዟል። ሳውዲ አረቢያ ሪያድ ውስጥ በሚገኝ ከአገር የሚባረሩ ሰዎች ማቆያ ካምፕ በመቶች የሚቆጠሩ የሚበዙት ኢትዮጵያውያን የሆኑ ፍልሰተኛ ሰራተኞች ኢሰብአዊ በሆነ ሁኔታ ተይዘዋል ሲል ሂዩማን ራይትስ ዋች አሳሰበ። ፍልሰተኞቹ በእስር ካምፖቹ እጅግ በተጨናነቁ ክፍሎች ለረጅም ጊዜ አስረውናል። ጠባቂዎቹ ጎማ በለበሰ የብረት ዱላ ይደበድቡናል። ባለፈው የአውሮፓውያን ጥቅምትና ህዳር ውስጥ ቢያንስ ሶስት ታሳሪዎች ህይወታቸው አልፏል ሲሉ ለሂዩማን ራይትስ ዋች ተናግረዋል። የሳውዲ መንግስት በአደገኛ ሁኔታ ላይ ያሉትን ታሳሪዎች በአስቸኳይ እንዲፈታ ሂዩማን ራይትስ ዋች ጠይቀዋል። በተጨማሪም ወደ እስር እርምጃ መኬድ ያለበት በመጨረሻ አማራጭነት መሆን ይኖርበታል ሲልም አሳስቧል። የማሰቃየት ተግባርና ሌላም ኢሰብአዊ አድራጎት በአስቸኳይ ሊቆም ይገባል ሲል የሰብአዊ መብት ድርጅቱ አሳስቧል። የእስር ቤቱም ሁኔታ ዓለም አቀፍ መስፈርትን ሊያሟላ ይገባል ነው ያለው። የሁማን ራይትስ ዋች የስደተኞችና የፍልሰተኞች መብቶች ተመራማሪ ናዲያ ሃርድማን በእስር ማዕከሉ በቪዲዮ ላይ የሚታየው እስረኞች በተጨናነቀ ክፍል ታጉረው ያሉበት ሁኔታ ይፈጸማል የተባለው ሰቆቃና የህይወት መጥፋት የሚሰቀጥጥ ነው ብለዋል። የሳውዲ መንግስት ጉዳዩን ለመመርመርና ፈጻሚዎቹን ተጠያቂ ለማድረግ ፈቃደኛ አለመሆኑም እንዲሁ የሚያስደነግጥ ነው ሲሉ አክለዋል። ከዓለም እጅግ ባለጸጋ ሀገሮች አንዷ የሆነችው ሳውዲ ፍልሰተኛ ሰራተኞችን በዚህ የወረርሽኝ ወቅት በሚዘገንን ሁኔታ ለመያዟ ምንም ምክንያት ልትሰጥ አችልም ሲሉም የሁማን ራይትስ ዋች ተመራማሪዋ ወቅሰዋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፌዴራሉ መንግስት ፈቃድ የሰጠው የኮቪድ-19 ክትባት በትናንትናው ዕለት በጤና ጥበቃው ግንባር ቀደም ለሆኑ የሕክምና ሰራተኞች ተሰጥቷል። በሌላ በኩል በዚሁ ዕለት በበሽታው ሳቢያ ህይወታቸው ያለፈው ሰዎች ቁጥር ከ300ሺ አልፏል። ክትባቱ አገልግሎት ላይ መዋል መቻሉ ቫይረሱን ለመዋጋት የተያዘውን ጥረት በከፍተኛ ደረጃ የሚያራምደው ነው ሲሉ የጤና ባለስልጣናት መናገራቸውን ጄሱስ መን ኦኒ ዘግቦበታል። አዳነች ፍሳሀዬ ታቀርበዋለች። በዩናይትድ ስቴትስ ኮቪድ-19ን ለመታገል በተደረገው ጥረት መሰረት የክትባት መድኃኒቱን በተግባር ላይ በማዋል ወሳኝ ነጥብ ላይ ተደርሷል። ብዙ ሞትና ስቃይ ስታይ የቆየችው የጠናባቸው ሕሙማን በሚታከሙበት ክፍል የምትሰራው ነርስ ሳንድራ ሌንስሌ ሳታቅማማ የመጀመሪያዋ ተከታቢ ሆናለች። ይህ በሀገራችን የተከሰተው የስቃይ ጊዜ የሚያበቃበት ጅምር ይሆናል የሚል ተስፋ አለኝ። የክትባቱ መድኃኒት በተግባር ላይ የዋለው የኮሮና ቫይረስ መዛመት በርትቶ ከ300 ሺህ በላይ የሚሆኑ ሰዎች ከቫይረሱ ጋር በተያያዘ በሽታ ለህልፈት በተዳረጉበትና ሆስፒታሎች በቫይረሱ በሽተኞች በተጣበቡበት፣ የሀገሪቱ ኢኮኖሚም በዳሸቀበት ወሳኝ ወቅት ነው። በቅርቡ በፌዴራል መንግስት የጸደቀው የመጀመሪያው ፋይዘር የክትባት መድኃኒት በዩናይትድ ስቴትስ ዙሪያ በ636 ቦታዎች እየተከፋፈለ ነው። የዩናይትድ ስቴትስ የምግብና መድኃኒት አስተዳደር ሁለተኛ ሌላ የክትባት መድኃኒትን As we speak, vaccine is arriving at sites and in trucks and planes owned by UPS and FedEx to bring these life-saving products to the places where Americans will receive them. የዩፒኤስ እና የፌዴክስ የጭነት መኪኖችና አውሮፕላኖች ሕይወት አድን የሆነውን ክትባት ለአሜሪካውያን እያደረሱ ነው። በቅድሚያ የመከተብ ዕድል የሚያገኙት የጤና ሰራተኞችንና በጤና እንክብካቤ አገልግሎት ላይ የሚገኙትን የመሳሰሉት ለቫይረሱ ተጋላጭ ናቸው የሚባሉ ሰዎች ናቸው። ክትባት መኖሩ ብቻ ኮሮና ቫይረስን አያቆምም። ወሳኝ የሚሆነው ሕዝቡ ለመከተብ ዝግጁ ሲሆን ነው ሲሉ በቫንደርበልት ዩኒቨርሲቲ የሚሰሩ ፕሮፌሰር ቲስ ሃርቪ አስገንዝበዋል። በዩናይትድ ስቴትስ በትናንትናው እለት የክፍለ ግዛት መራጭ ወክለው ድምፅ የሰጡት ባለ ድምፅ ተወካዮች ተመራጩን ፕሬዚደንት ጆ ባይደንን አሸናፊ የሚያደርጋቸውን የማረጋገጫ ድምፅ ሰጥተዋቸዋል። ባይደን ለማሸነፍ ከሚያስፈልገው 270 ድምፅ በላይ 306 ድምፅ በማግኘት አሸናፊነታቸው የተረጋገጠላቸው ሲሆን ዶናልድ ትራምፕ 232 ብቻ ድምፅ አግኝተዋል። ባይደን ከውጤቱ በኋላ ዴላዌር ዊልሚንግተን ላይ ባሰሙት ንግግር የአሜሪካ ፕሬዚደንት ሆነው መመረጣቸውን የሚያረጋግጠው ሂደት የአሜሪካን እውነተኛ ማንነት ለማስጠበቅ በሚደረገው ፍልሚያ ዲሞክራሲ ማሸነፉን አሳይቷል ብለዋል። ፕሬዚደንት ትራምፕ በበኩላቸው ምንም ማስረጃ ባያቀርቡም የምርጫ ውጤት የተጭበረበረ በመሆኑ አሁንም ቢሆን ውጤቱን አልቀበለውም ሲሉ አስታውቀዋል። የአሜሪካ ድምጾቹ ስቲቨን ሄርመን እና ኬን ብሬድሜየር ያጠናቀሯቸውን ዘገባዎች ደረጀ ደስታ ያቀርባል። ተመራጩ ፕሬዚደንት ጆ ባይደን ከጠቅላላው አሜሪካውያን መራጮች በሰባት ሚሊዮን ብልጫ ያገኙ ቢሆንም የምርጫውን ውጤት መወሰን የሚችሉት አምስት መቶ ሰላሳ ስምንት አባላት ያላቸውና ከየክፍለ ግዛቱ የተውጣጡ ባለድምፅ ተወካዮች ናቸው። በመሆኑም ባይደን በፕሬዝደንታዊ ምርጫ አሸናፊ ለመሆን ከሚያስፈልገው የ270 ድምፅ በላይ 306 በማግኘት የተረጋገጠ ውጤት ባለቤት ሲሆኑ፣ ፕሬዝደንት ትራምፕ ግን 232 ድምፅ ብቻ አግኝተዋል። ተመራጩ ፕሬዚደንት ጆ ባይደን ትናንት ሰኞ ባሰሙት ንግግር ፕሬዚደንት ዶናልድ ትራምፕ ከድህረ ምርጫው በኋላ ትክክለኛውን የምርጫ ሂደት ሕጋዊነት፣ እውቅና በመንፈግ ያደረጉት ጥረት ስልጣንን አላግባብ መጠቀም ብቻ ሳይሆን በዲሞክራሲያችን ላይ ታይቶ የማይታወቅ ጥቃት በመሆኑ የሰላማዊ ስልጣን ሽግግር ሂደቱን የሚያደናቅፍ መሆኑን ተናግረዋል። ስ እስከ ዛሬ ያላወቀ ቢኖር እነሆ ይወቅ። በጥልቁ የአሜሪካ ሕዝብ ልብ ውስጥ የሚመታው ይህ ነው። ዲሞክራሲ። ጆ ባይደን፣ ፕሬዚደንት ትራምፕ ምንም ማስረጃ ሳያቀርቡ ምርጫው የተጭበረበረ መሆኑን የሚናገሩ ሲሆን ጆ ባይደን ህገወጥ ፕሬዚዳንት ናቸው በማለት የምርጫውን ውጤት አልተቀበሉትም። ባለፈው እሁድ ትራምፕ በትዊት ገጻቸው ባስተላለፉት የተቃውሞ መልእክት፣ በአሻሚና አፎካካሪዎቹ ክፍለ ግዛቶች በርካታ የምርጫ ማጭበርበሮች ተገኝተዋል። እነዚህ ሁሉ ህጋዊ ማረጋገጫ ሊሰጣቸው አይገባም በወንጀል የሚያስቀጡ ከፍተኛ ጥፋቶች ሳይፈጸሙ እነዚህን ማረጋገጫዎች መስጠት አይቻልም ብለዋል። ጆ ባይደን ከዚህ በኋላ የሚቀራቸው አንድ የመጨረሻ ምዕራፍ ቢኖር ሁለቱም የህዝብ ተወካይ ምክር ቤቶች እንደ ኤሮፓ አቆጣጠር ጥር ስድስት የባለ አደራ ተወካዮችን ድምፅ ቆጠራ ካካሄዱ በኋላ ይሁንታቸውን በመስጠት የቀጣዩን ፕሬዚደንት ማንነት ማረጋገጥ ብቻ ነው። በሁለቱም ምክር ቤቶች ያለምንም ተቃውሞ ከጸደቀ እንደ አውሮፓ አቆጣጠር ጥር 20 ኩለ ቀን ላይ ጆ ባይደን 46ኛው የአሜሪካ ፕሬዚደንት በመሆን በአሜሪካ የህዝብ ተወካዮች ምክር ቤት ቃለ መሃላ ይፈጽማሉ። እስከዛሬ ከተመረጡ ፕሬዝደንቶች ሁሉ በ78 ዓመታቸው ፕሬዚደንት ሆነው የተመረጡት የመጀመሪያው አዛውንት የአሜሪካ መሪም ይሆናሉ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ዊሊያም ባር ከስልጣናቸው ከሚቀጥለው ሳምንት ጀምረው ሊሰናበቱ ነው። ባር ትናንትና ሰኞ በዋይት ሀውስ ከፕሬዚደንት ዶናልድ ትራምፕ ጋር ከተወያዩ በኋላ ሚስተር ትራምፕ በትዊተር ገጻቸው ባር መጪውን የገና በዓል ከቤተሰባቸው ጋር ለማሳለፍ ከበዓሉ በፊት ስራቸውን ይለቃሉ ሲሉ አስፍረዋል። ባር የእሳቸውን አስተዳደር በስፋት ያደነቁበትን የመልቀቂያ ደብዳቤም ሚስተር ትረምፕ በትዊተር ገጻቸው ላይ አውጥተውታል። ከአውሮፓውያን ታህሳስ ሀያ ሶስት ጀምረው ይለቃሉ ነው የሚለው። ምክትል ጠቅላይ አቃቤ ህግ ጄፍ ሮዘን ተጠባባቂ ጠቅላይ አቃቤ ህግ እንደሚሆኑ ሚስተር ትረምፕ አክለው አስታውቀዋል። የፕሬዚደንቱ ጠንካራ አጋር የሆኑት ባር የህዳሩን ፕሬዝደንታዊ ምርጫ ውጤት ለማስቀየር በሚችል ደረጃ የተፈጸመ ማጭበርበር የለም፣ በማለታቸው ፕሬዚደንቱን እንዳናደዱ ይታወቃል። ትረምፕ በተደጋጋሚ ምርጫው ተጭበርብሯል ሲሉ ነው የከረሙት። ሪፐብሊካኑ ሴኔተር ሊንዚ ግራም ሌላው የሚስተር ትረምፕ አጋር ናቸው። የዊሊያም ባርን የጠቅላይ አቃቤ ህግነት ክንዋኔ አድንቀዋል። ዲሞክራቶች በበኩላቸው ባር የሚሰሩት ፕሬዚደንት ትረምፕን ለመጥቀም ብቻ ነው በማለት ያለማቋረጥ ብርቱ ነቀፋ ሲያቀርቡባቸው ቆይተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ማክሰኞ ታህሳስ 6 2013 ዓ ም ዝግጅታችንን ነው ነው ወይም ብላ እያልኩኝ ቤተሰብ ጋ ስልክ ደውል ነበርና የነበረው ስሜት እጅግ በጣም የሚነጋ ነበር የፋና ብሮድካስቲንግ ኮርፖሬት ዘጋቢ ሀይለ ሚካኤል ጀቤሳ ለዘገባ በሄደበት መቀሌ ያከናወነውን በተመለከተ በሁለተኛው አጋማሽ ያካፍለናል ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአትቪ አማሪክ የፌስቡክ ገጻችን በቀጥታ ማዳመት ትችላላችሁ በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ አሁን ወደ ዕለቱ አብይ ርዕስ ንለፍ በዚህ ዓመት ይካሄዳል ለተባለው ብሔራዊ ምርጫ እየተዘጋጀ መሆኑን ገዢው ብልጽግና ፓርቲ አስታውቋል። የታሰሩ የፖለቲካ ፓርቲ አመራሮች እንዲፈቱና የፖለቲካ ምህዳሩ እንዲሰፋ በመጠየቅ እንዲሁም አመቺ የመረጋጋት ሁኔታ የለም በሚል ምርጫው እንዲተላለፍ ያሳሰቡት የኦሮሞ ፌዴራሊስት ኮንግረስ እና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ባወጧቸው መግለጫዎች ላይም የገዢው ፓርቲ የሲቪክ ማህበራትና የፖለቲካ ፓርቲዎች ጉዳይ ኃላፊ ዶክተር አለሙ ስሜ ማብራሪያ ሰጥተውበታል። ዶክተር አለሙን ያነጋገረችው ፀሐይ ዳምጠው ዝርዝሩን ይዛለች። ኢትዮጵያ ውስጥ ከምንቀሳቀሱት ተፎካካሪ የፖለቲካ ፓርቲዎች መካከል የኦሮሞ ፌዴራሊስት ኮንግረንስ እና በአቶ ዳውድ ብሳ የሚመራው የኦሮሞ ነጻነት ግንባር በሰሞኑ መግለጫቸው ሀገሪቱ ያለችበት የሰላም እጦትና አለመረጋጋት ምርጫውን ለማካሄድ ያሰጋል ማለታቸው ተዘግበዋል። በብልጽግና ፓርቲ የሲቪክ ማህበራትና የፖለቲካ ፓርቲዎች ጉዳይ ጉዳይ ኃላፊ ዶክተር አለሙ ስሜ በዚህ ጉዳይ ላይ መልስ ሰጥቷል። በአጠቃላይ አገሪቷ ሁኔታ ከአምና በተሻለው ደረጃ ምርጫ ማካሄድ በሚያስችል ሁኔታ ላይ ትገኛለች የሚል እምነት አለን። ፍፁም ችግር የሌለበት ጊዜ መቼ እንደሚመጣ ደግሞ አናውቅም። ዲሞክራሲ ያልዳበረበት ሀገር ውስጥ ነው ያለ ነው። ስለዚህ በአንድ ጊዜ ምንም ችግር የሌለባት ኢትዮጵያን ጨርሰን ምርጫ የምናካሄድበት ጊዜ የለም። ራሱ ሂደቱ ነው፣ ሰላምንም እያረጋገጠ የሚሄደው ሂደቱ ነው፣ ዲሞክራሲን እየገነባ የሚሄደው። በእርግጥ ዝምዛም ችግር የሚፈጥሩ አሉ። አንዳንድ ቦታ በሽፍትነት አይነት መልኩ የህዝብን ሰላም የሚያውቁ ችግር የሚያደርሱ አካላት አሉ። ይሄ ይታወቃል። ግን ስንት ቦታ፣ በጣም ጥቂት ቦታ። እሱን ከህዝብ ጋር ተባብሮ በቁጥጥር ስር ማዋል ያስፈልጋል። ለዛ እየተሰራ ነው። ሁለተኛው የዚህ ችግር ኢትዮጵያ ውስጥ ለሚደረገው የእርስ በርስ ግጭት፣ ሰላም መደፍረስ፣ እና ስርዓት ያለመከበር ባለቤት የነበረው የህወሓት ጁንታ ዋጋውን አግኝቷል፣ ተወግዷል። ዘንድሮ ኢትዮጵያ ምርጫ ለማካሄድ የተሻለ ደረጃ ላይ ትገኛለች። ፓርቲዎቹ የታሰሩ የፖለቲካ መሪዎችና አባላት ሳይፈቱ ምርጫውን ማካሄድ የምርጫውን ታማንነት ጥያቄ ውስጥ ይከታል ባሉት ሀሳብ ላይ ዶክተር አለሙ ተከታዩም ብሏል። ህግ የጣሰ ማንም ቢሆን መጠየቅ አለበት። ይሄ ደግሞ ተወሰነ አካል ብቻ በህግ የሚጠይቅ ሌላው የማይጠይቅበት አገር አይደለም። በተጨባጭ ማንኛውም ህግን ጥሶ የተገኘ ዜጎችን እርስ በርስ ያጋጨ ወይ ደግሞ ሲጋጩ ኃላፊነቱን ያልተወጣ የመንግስት ሹማምንት ጀምሮ በህግ እየተጠየቁ ነው ያሉት ሰው ይሄና ዲሞክራሲያዊ ምርጫ ምንም አያገኝም። ዲሞክራሲያዊ ምርጫ አንዱ የዲሞክራሲያዊ ስርዓት መገንቢያ አንዱ ሂደት ነው። የህግ የበላይነትም እንደዛው የዲሞክራሲ ስርዓት የምንገነባበት አንድ መሳሪያ ነው። የህግ የበላይነት የሌለበት ዲሞክራሲ አይገነባም። ህግ እስከ እስካከበሩ ድረስ መንቀሳቀስ ይችላሉ። መምረጥ፣ መመረጥ ይችላሉ። ተመርጠውም ሀገር ማስተዳደር ይችላሉ። ህግ እስከ ጣስን ድረስ ግን ህግ እየተጣሰ ሌላ የከሌ ፖለቲካ አባል ስለሆነ የከሌ አመራር ሆነ የሚታልፍበት ከሆነ የህግ የበላይነት የሚባለው ህግ ለሁሉ እኩል ይሰራል የሚባለው ነገር ጥያቄ ውስጥ ይገባል። በዚህ ሁኔታ ዴሞክራሲ አይገነባም። አሁን በህግ ቁጥጥር ስር ያሉት ተፎካካሪ ፖለቲካ ፓርቲ አባላት ወይ ደሞ አመራር ብቻ አይደሉም። የገዢው ፓርቲ የብልጽግና ፓርቲ አመራርም በህግ ጥላ ስር ያሉ በህግ እየተጠየቁ ያሉ በጥፋታቸው ልክ ማንም ያጠፋ ይጠየቃል። እንደውም የብልጽግና ፓርቲ አመራር እየተጠየቁ ያሉ ኃላፊነታችሁን አልተወጣችሁም፣ ሌላው በእርስ በርስ ግጭት ሳ ስታጋጩ ስታጋድሉ ነበረ፣ ስትቀሰቅሱ ነበር ተብሎ ነው የብልጽግና ፓርቲ አመራር ግን ህዝብን በሰላም ወጥቶ በሰላም የመግባት የመንግስትነት ግዴታችሁን አልተወጣችሁም፣ ኃላፊነታችሁን አልተወጣችሁም ተብሎ ነው እየተጠየቁ ያሉትና ስለዚህ እግጣ ሰው ሁሉ በህግ መጠየቅ አለበት። ይሄ አንድ የዲሞክራሲያዊ ስርዓት ግንባታ ባህሪ ነው። ዶክተር አለሙ አክለው ፓርቲያቸው ለአገር አቀፍ ምርጫው ዝግጅት ላይ መሆኑን ጠቅሟል። የምርጫ ቦርድ ባለፈው ዓመት ኮሮና በዓለም ላይ ሲከሰትና ይሄ በሽታ ወደ ኢትዮጵያም ገብቶ ያኔ ለዓለምም አዲስ ስለሆነ እና ድንጋጤም ሁሉም ነገርም ስላለ እና መንግስትም አንዳንድ እንቅስቃሴዎችን ወደ መገደብ ስለገባ ምርጫ ቦርድ ዘንድሮ ምርጫ ማካሄድ አልችልም ብሎ ለፓርላማ አቅርቦ ምርጫው ተሸጋግሯል። በፓርላማ እና በፌዴሬሽን ምክር ቤት ውሳኔ መሰረት ዘንድሮ ደግሞ ያው ምርጫው ሲተላለፍ የሚመለከተው የጤና ተቋማት ምርጫውን ለማካሄድ ይቻላል እስከሚባል የተላለፈው እንጂ ላልተወሰነ ጊዜ ስላልተላለፈ በዚህ መሰረት የጤና ሚኒስቴር ለፓርላማ ምርጫ ማካሄድ ይቻላል ብሎ ባቀረበው መሰረት ምርጫ ቦርድ ዘንድሮ ምርጫውን ለማካሄድ ወስኖ እየተንቀሳቀሰ ነው ያለው ሰው እኛም እንደ ፓርቲ በዛ ውሳኔ መሰረት ምርጫ ይካሄዳል ብለን ነው እየሰራ ነው ያለ። ከምርጫ በፊት ሀገራዊ መግባባት ያስፈልጋል ብሎ ፖለቲካ ፓርቲዎቹ ያነሱት ነጥብ ላይም ብልጽግና ፓርቲም እንደምስማማ ኃላፊው ጠቅመው የተጀመሩ ስራዎች እንዳሉ ተናግረዋል። ውይ ተጀምረዋል ከለውጥ ወዲህ የተፈካካሪ ፖለቲካ ፓርቲዎች እርስ በርስም ከመንግስት ጋርም በጣም ሰፊ ጊዜ በተደጋጋሚ ብዙ ውይይቶች የተደርጓል። ትልልቅ አገራዊ አጀንዳዎች ላይ ብዙ እርምጃ ተሄዶ መንግስት ተፎካካሪ ፖለቲካ ፓርቲዎችን እያወያየ ፓርላማ ወይ ደግሞ ወደ ካቢኔ ወይ ደግሞ ውሳኔ ወደሚሰጥ የመንግስታዊ አካል ሳይሄድ መንግስት ትልልቅ የአገራዊ አጀንዳዎች ላይ ተፎካካሪ ፓርቲዎችን እያወያየ ነው። በኮቪድ ጉዳይ፣ በአስቸኳይ ጊዜ አዋጅ ጉዳይ አምና በተደረገ ምርጫ ማረም፣ ዘንድሮም ስለምናካሄደው ምርጫ በትልልቅ አገራዊ ጉዳዮች ይህን በአስር ዓመት ኢኮኖሚ እቅድ ላይ ስለ ፕራይቬታይዜሽን ትልልቅ አጀንዳ አገራዊ አጀንዳዎች ላይ የፖለቲካ ፓርቲዎች በውይይትም አንዳንድም በተሳታፊ ያንን ነገር በማስፈጸምም እየተሳተፉ ነው ያሉት። ይሄ በኢትዮጵያ ታሪክ ትልቅ ምርታ ነው። ሀገራዊ መግባባት ያስፈልጋል። ለብሔረ መንግስት ግንባታችን በጣም አስፈላጊ ነው፣ ወሳኝ ነው። ይሄን ፓርቲያችን በጣም ያምናል። ከዚህ በመነሳት ይሄን መድረክ እንዲመቻች በመንግስትነት ሚናችን ግንባር ቀደም ሚና እየተጫወትን ያለ አጀንዳ በመቅረስ ጽሁፍ በማቅረብ ሌላው አቀረበው ላይ በውይይት በመሳተፍ ይሄ መድረክ እንዲመቻች በማድረግ በፋይናንስ በመርዳት በጣም ተስፋ የሚሰጡ ጅምሮች ታይተዋል። በህገ መንግስት ላይ ተወያይተናል። በፌዴራል ስርዓት ጉዳይ ላይ ተወያይተናል። ብዙ ጅምሮች አሉ። ግን የሀገራዊ መግባባት የሆነ ቦታ ተጀምሮ የሆነ ቦታ የሚያልቅ ጉዳይ አይደለም። ዛሬ በሆነ ነገር ላይ ልትግባቢ ትያለሽ፣ ነገ ደግሞ ሌላ አጀንዳ ይፈጠራል፣ ሌላ ልዩነት አጀንዳ ይፈጠራል። ሂደት ነው። በሂደት የምታስቀድሙን እያስቀደምሽ፣ እየተግባባሽ፣ እየሰራሽ፣ ወደፊት እየሄድሽ ነው። የሆነ ቦታ ቆመሽ የሆነ ነገር ሳልቅ ቀጣዩን ስራ አልሰራም። እንደዛ ሀገር አይገነባም። ሀገር ለመገንባት ሁሉም ፖለቲካ ፓርቲዎች የድርሻቸው መጫወት አለባቸው ሲሉ ያሳሰቡት ዶክተር አለሞ ጠንካራ ዲሞክራሲን መለማመድ ያስፈልጋል ብለዋል። ለአሜሪካ ድምፅ አሀይድ አምጦ ከአዲስ አበባ። ዳምጠውን ለዘገባዋ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ፕሮግራማችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያና የሱዳን ጠቅላይ ሚኒስትሮች ከቀናት በፊት ያካሄዱት ውይይት መግባባት የታየበት እና ፍሬያማ እንደነበር የውጭ ጉዳይ ሚኒስቴር ቃል አቀባይ ጽፈት ቤት ገለጸ። ሁለቱ ሀገሮች ልዩነቶቻቸውን በሰላማዊ መንገድ ለመፍታት ቁርጠኛ መሆናቸውን የተናገ የተናገሩት የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ በተጻራሪው የሚሰማውን መረጃ አስተባብለዋል። የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩም በወቅታዊ የአገሪቱ ሁኔታ ላይ ለመንግስታቱ ድርጅትና ሌሎች ዓለም አቀፍ ድርጅቶች ባለስልጣናት ማብራሪያ መስጠታቸውም ታውቋል። መለስካቸው አመሀ ሚኒስትር ስራ አለው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ረፋዱ ላይ ለሀገር ውስጥና ለውጭ ጋዜጠኞች እንደተናገሩት ባለፈው ሳምንት መጨረሻ አዲስ አበባ የገቡት የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት ያተኮረው የሁለቱን ሀገሮች ግንኙነት በማጠናከር ላይ እንደነበረ ገልጸዋል። አምባሳደር ዲና ሙፍቲ እንዳሉት ከሆነ የሁለቱ መሪዎች ውይይት መግባባት የሰፈንበትና ፍሬያማ ነበረ። ሁለቱ ሀገሮች በግንኙነቶቻቸው ዙሪያ የሚታዩ ልዩነቶችን በውይይትና ሰላማዊ በሆነ መንገድ ለመፍታት እንደተስማሙ አስረድተዋል። በጥቅሉ ከሱዳን ጋር በጣም ጥሩ የሆነ ሊባል የሚችል ግንኙነት ነው ያለው። በተለይ አሁን በተፈጠረው ክራይሲስ ላይ ጥሩ መግባባት አለ። በህዳሴ ግድብ ዙሪያ ያው እንዳያችሁት መነጋገሩ የነበረ ነው። በመሃል ተቋርጦ ነበር። እንደዛም ሆኖ ልዩነቶች አሉ። ልዩነቶችን ግን በተሻለ መጠን ሰላማዊ በሆነ መንገድ ገንቢ በሆነ መንገድ የማስተናገዱ አቅጣጫ እና ፍላጎት ነው በሁለቱም ሀገሮች መካከል ያለው። በህዳሴ ግድብ ዙሪያም ልዩነቶች እንደገና ድንበር አካባቢም እንደምታውቁት ረዥም ጊዜ ከሱዳን ጋር ያላለቀ ድንበር ጉዳይ አለ። እሱ መጣ መለስ የሚልበት ሁኔታ አለ። ስሜቶች የሚፈጥርበት ሁኔታ አለ። ቦርደር አካባቢ ደግሞ የህዝብ ለህዝብ ግንኙነቱ ላይ አንዳንድ የሚፈጥረው ጸጥታ ላይ አንዳንድ የሚኖረው ኢምፓክት አለ። በዋናነት ግን ምንድን ነው ሱዳን ጋር ያለንን ልዩነት ገንቢ በሆነ መንገድ አብሮ ሀንድሌ ማድረግ አቅጣጫ ነው። ውይይቱም የነበረው በዚህ ላይ ነው። ጥሩ ገንቢ የሆነ ኢንጌጅመንት ነበረ ለመግለጽ ነው። ይሁንና ከጋዜጠኞች በኩል የሱዳኑ ጠቅላይ ሚኒስትር አብድላ ሐምዶክ ወደ ኢትዮጵያ ለይፋ የስራ ጉብኝት መጥተው የነበረው ለሁለት ቀናት እንደሆነ በማስታወስ ጉብኝታቸውን በግማሽ ቀን ብቻ ገድበው ወደ ሀገራቸው መመለሳቸው አለመስማማት እንዳለ የሚያመለክት እንደሆነና አንዳንድ የመረጃ ምንጮችን በመጥቀስም በንግግር አጀንዳ እንዳልተስማሙ ጠቆመው ማብራሪያ ጠይቀዋል። አምባሳደር ዲና ሙፍቲም ምላሹን ሲሰጡ ጠቅላይ ሚኒስትር ዐብደላ ሐምዶክ ከተያዘላቸው ቀን አስቀድመው ወደ ሀገራቸው መመለሳቸው ከአለመስማማት ጋር ፈጽሞ እንደማያያዝ አረጋግጠው የሚሰራጩት የምናልባት መረጃዎች ምንጫቸው ከአንዳንድ አካላት ጠንካራ የግል ጥቅም ጋር የተያያዘ እንደሆነ አስረድተዋል። በተለይ አሁን ከግጭቱ ጋር በተያያዘ ይሄ ሰሜን ከነበረ ሁኔታ ጋር በተያያዘ በርካታ ቬስትድ ኢንትረስቶች አሉ። ኢንትረስቶቹን በዋናነት በሁለት መክፈል ይቻላል። ሪጂኑ ሰላማዊ እንዲሆን፣ በሪጂኑ ውስጥ ችግሮች እንዲፈቱ የሚረዱ የሚፈልጉ ኃይሎች የመኖራቸውን ያህል በሪጅኑ ፕላይት የሚነግዱ በርካታ ነጋዴዎች አሉ። በተለያየ ሽፋን ነው ግን የሚንቀሳቀሱት በሲቪል ሶሳይቲ፣ በተለያዩ በሰብአዊ መብት እና በመሳሰሉት ስሞች ያሏቸው የዚህ ሪጅን ብቻ ሳይሆን የሌላ አካባቢም ግጭት ከዚህ የሚያተርፉ በርካታ ስቴክ ሆልደሮች አሉ። የመሳሪያ ኢንዱስትሪ ባለቤቶች ባዙቃ፣ ጥይት፣ ፋብሪካ፣ ታንክ የሚሸጡትም ዝም ብሎ ለቁንጅና አይደለም። ታንክ የሚያመርጡ። በሌላ በኩል ደግሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ ዶክተር ቬራ ሶንግዌን ጨምሮ በአፍሪካ ሕብረት የተባበሩት መንግስታት ድርጅት ተወካይ እና ሌሎችን አግኝተው በወቅታዊ የሀገሪቱ ሁኔታ ላይ ማብራሪያ እንደሰጧቸውም ቃል አቀባዩ ተናግረዋል። ምክትል ጠቅላይ ሚኒስትሩ በተለይ ለመንግስታቱ ድርጅት ዋና ጸሐፊ ያላቸውን አክብሮትና ምስጋናም ገልጸዋል ብለዋል። እነሱም በተቻለ መጠን የኢትዮጵያን ስቴቢሊቲ ለመርዳት ፍላጎት እንዳላቸው፣ በተለይ ዋና ጸሐፊው ኢትዮጵያን ሁኔታ በሚገባ ባላንስድ በሆነ መንገድ የተረዱበት ሁኔታ ነው ያለው። ይህም አክቹዋሊ መነሻ የሚሆነው እዚህ እነዚህ ዛሬ ያነጋገር ናቸው የሚያቀርቡት ሪፖርት ገንቢ በመሆኑ ነው። ዩን የተባበሩት መንግስታት ድርጅት ሴክረታሪ ጀነራሉ በኢትዮጵያ ላይ በየጊዜው ስለሚሰጡት ገንቢ አስተያየት ምስጋና ማቅረብ ሆላቸዋል። ባላንስድ የሆነ አስተያየት ነው፣ ባላንስድ የሆነ ከንሰር ነው የሚገልጹት። ይህ ነገር እንዳይቀጥል ፕሮትራክትን እንዳይሆን ቶሎ ብላችሁ ህዝቡን ወደ ማስፈር፣ ህዝቡን ወደ ማረጋጋት እንድትገቡ የሚል ነው። በትግራይ ክልል በአሁኑ ጊዜ መልሶ የማቋቋም ስራ እየተከናወኑ ነው ያሉትንም አምባሳደር ዲና ገልጸዋል። ይሁንና የመልሶ ማቋቋሙ ተግባር የሚመራው የኢትዮጵያ መንግስት በሚዘረጋው ስርዓትና መንገድ ብቻ እንደሆነ በአጽንኦት ገልጸዋል። ዞሮ ዞሮ መንግስት ያሰመረው መስመር አለ። ይሄ ሩቱን፣ ኮሪደሩን ሶፋር ሙሉ በሙሉ ስቴቢል ያልሆነ አካባቢ እስከሆነ ድረስ መንግስት በሚሰጠው ስምሪት እና መከላከያ ፕሮቴክሽን እየሰጠ ነው የሚሆነው የሚል ነው። ችግሩ በሪሊፍ ስኪም በሪሊፍ ጉዞ ስም ለሌላ ጉዳይ የሚገቡ ስላሉ ነው። አሁንም ከሰላም ሚኒስተር እና እነዚህ ኢንተርናሽናል ሁማኒቴሪያን ኤጀንሲስ የተፈረሙት ውል ከመንግስት ጋር አብሮ ለመስራት ነው። በዚህም ላይ ስምምነቱ አለ። ቢካዝ መንግስት ነው ጋድ እያደረገ የሚሄደው ለብቻ ይሄድና ነገር ሲፈጠር መንግስትን ይገዛል። ፕሮቴክሽን አልተሰጠኝም ተጠቃው ይላል። ይህን ላይ ተተኮሰ ይህን ስታፍ ላይ የሚል ነገር አለ። ሌላው ወደ አምስት መቶ የሚገመቱ ይህን ስታፍ አሉን እዛ አካባቢ ነው የሚሉት። እነሱን በማምጣት ረገድ ሙሉ በሙሉ እነሱን በመጠበቅ ረገድ፣ እዛም እንዳሉ እንዲቆዩ በማድረግ ረገድ መንግስት ሙሉ ኃላፊነት ይወስዳል። ይህንን ማረጋግጠውላቸው ዛር ቨሪ ሀፒ አባውቲት። በትግራይ ክልል ከተፈጠረው ወቅታዊ ሁኔታ ጋር በተያያዘ ወደ ሱዳን የተሰደዱ ሰዎችን በተመለከተም ከጋዜጠኞች ለቀረበላቸው ጥያቄ አምባሳደር ዲና ሙፍቲ ማብራሪያ ሰጥተዋል። የሱዳን መንግስት እነዚህን ስደተኞች ይመልሳል። ደፍኒትሊ ይመልሳል። ኦፊሽሊ ከላይ ያለው የሱዳን መንግስት አመራር ይህን እምነት አለው። አሁን ቅድም ያልኳቸው ሀይሎች ደግሞ ሱዳን ውስጥ ማለት ቋሚ የሆነ ስደተኛ ካምፕ እዛ ቢቆይ ዩኤን ሁማኒቴሪያን እንትን እየተባለ ወደዛ አካባቢ ይጎርፋል ስራም ይፈጥራል ስለዚህ ፐርማኔንትሊ እነዚህን ሰዎች ቢቆዩላቸው ሌላም ሞርም ቢሰደድ የሚፈልጉ የሉም ማለት አይደለም ከታች ነገር ግን በኦፊሻል ደረጃ የሱዳን መንግስት ፈቃደኛ ነው ነገር ግን እዚህ ውስጥ ቅድም ያልኳቸው ማይክ ድራ ጭፍጨፋ ላይ የተሰማሩ ኃይሎች የገቡበት ሁኔታ ነው ያለው። ይ ማጣራትና የመመለሱ አቅጣጫ አውረዲ ጠንክሮ ቀጥሏል። እዛ አካባቢ ያለኛ ኤምበሲ ጠዋት ማታ፣ በተለይ ከዩኤንኤችሲአር ከሌሎችም በዚህ በስደተኞች ጉዳይ ከሚንቀሳቀሱ ኃይሎች ጋር አብረው እየተገናኙ ውይይት እያካሄዱ ያለበት ሁኔታ ነው ያለ። ሆፕ ፉሊ በአጭር ጊዜ ውስጥ ይመልሳሉ። ቁጥሩም ትንሽ ነው። ማኔጅ ለማድረግም ካፓሲቲው ቅድም እንዳልኳችሁ እዚህ ላይ ያለ ነው። አምባሳደሩ በሌሎች ዲፕሎማሲያዊ ክንውኖች ላይም ገለጻ አድርገዋል።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 መለስካቸውን ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥ ቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንገኛለን። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉስ ታምሬ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ተከታዩ ዘገባ የስልክ አገልግሎት በመቀሌ ከተማ ለአርባ ቀናት ተቋርጦ በነበረበት ጊዜ የልጆቻቸውን መልእክት ለወላጆች ያደረሰ ጋዜጠኛን እና የወላጆቹን ጭንቀት የሚዳስ ዘገባ ነው። ከተሎ ይቀርባል። በሰሜን ኢትዮጵያ ለአርባ ቀናት የስልክና ኢንተርኔት አገልግሎት በመቋረጡ ምክንያት እንዲሁም በዚያ ምን እንደተፈጠረ በፌዴራል መንግስትና በትግራይ ክልል አመራሮችና በህወሀት አመራሮች ከሚሰጠው መግለጫ ውጪ ከነዋሪዎች ምንም አይነት መረጃ ባለመኖሩ እዚያ ቤተሰብ ያላቸው ስለ ቤተሰባቸው በዚያ ያሉ ደግሞ ከክልል ውጪ ስላሉ ቤተሰቦቻቸው ሲጨነቁ ሰንብተዋል። እሁድ ዕለት በመቀሌ ከተማ የስልክ አገልግሎት ተጀምሯል። ነገር ግን አሁንም በሌሎቹ አብዛኞቹ ከተሞች የስልክ አገልግሎት ባለመጀመሩ ይህ ጭንቀት የብዙዎች እንደሆነ የቤተሰብ አባላት ይናገራሉ። ኃይለ ሚካኤል ጀቤሳ የተባለ የፋና ብሮድካስቲንግ ኮርፖሬት ዘጋቢ ለስራ ጉዳይ ወደ መቀሌ ባመራበት ወቅት በዩኒቨርሲቲው ግቢ ያገኛቸውን ከሁለት መቶ በላይ የሚሆኑ ተማሪዎች ወላጆች ስልክ ቁጥር በመቀበል ደህንነታቸውን እንደነገራቸው ገልጾልናል። የሆነውን እንዲህ ያስረዳል። በራያ ግንባር ጄኔራል ባጫ የሚመሩት ጦር እዛ ተገባ በኋላ የመቀሌ ከተማን ከሰራን በኋላ በመቀሌ ከተማ ውስጥ መከላከያ መቆጣጠሩን የሚያሳይ የመጀመሪያ ቴሌቪዥንን ዘገባ የሰራ ነው። እኛ ከኛ በራያ ግንባር የገባ ነበር ና ከዚህ ጋር ጎን ለጎን ተያይዙ ተማሪዎች ያሉበት ሁኔታ ምን ይመስላል የሚለውንም ደግሞ ብዙ ቤተሰብ ከተማሪው ጋር ተቆራርጦ ስላለ መገናኘት ስላልቻለ ከድፍን ኢትዮጵያ የመጡ ተማሪዎች ስላለ ድፍን ኢትዮጵያ ውስጥ ያለ ማህበረሰብ ተች የሚያደርግ ነው እና ብዙ ተፈርን የሚረብሽ ቤተሰብን የሚረብሽ አካባቢን የሚረብሽ ስሜት ስላለ ይህንን ነገር ማስጠንፈት አለብን ብለን ዜና እየሰራ ነበርና ዩኒቨርሲቲ ላይ ሄጄ ዜና ከሰራው በኋላ ብዙ ልጆችን ደግሞ ማግኘት ስላልቻልኩኝ ዜናውን ሰርቼ ከወጣው በኋላ ተመልሼ ወደ ዩኒቨርሲቲ ሄድኩኝ። መጀመሪያ አይደር ካምፓስ ነበር ይልኩት። አይደር ካምፓስ ውስጥ ሶስት አይነት ተማሪዎች አሉ። አንደኛ የጤና ሳይንስ ተመራቂ ተማሪዎች አሉ። ሁለተኛ የሜዲሲን ተማሪዎች አሉ። ሶስተኛ ደግሞ የጨረሱ ዶክተሮች፣ ስፔሻላይዝ ለማድረግ የመጡ ዶክተሮች አሉ እና ሶስት ስሜት ላይ ስሜት ያለበት ግቢ ስለነበረ ገባን። መጀመሪያ ስፔሻላይዝድ እና ሰርስፔሻላይዝ ለማድረግ የገቡ ተማሪዎችን አገኘኋቸው። ዶክተር ናቸው። ከዩኒቨርሲቲ ውጪ ሆነው ቤት ይዘው የሚማሩ ናቸው እና ዶክተር የመሰረቱ ናቸው አብዛኞቹ ግን በዛ ግጭት ስለነበረ ወደ ዩኒቨርሲቲ መተው ዶርም የምትፈቷቸው ዶርም ውስጥ ነበር እና የነበሩበት ሁኔታ በጣም ልብ የሚነካ ነበረ። ልጅ ያላቸዋል እናት አባት፣ ሌላም ቤተሰብ ደግሞ በግቡ ድምጣቸውን ይጠብቃል እና የሀገርን ብዙ ችግር የሚያቃልሉ እነዛ ዶክተሮች ኩምሽሽ ብሎ በአንዲት ጠባብ ቤቱ አስራ አምስት እና ከዛ በላይ ሆኖ ስመለከታቸው በጣም አሳዘነኝ። ቤተሰብ ጋር መገናኘት አልቻሉም እና ስሜታቸውን ሲያገሩም በቃ ቶሎ በሉ ውጡ እና ስማችሁን በወረቀት መዝግባችሁ የእናንተን ስም የቤተሰብ ስልክ ቁጥር መዝግባቱ ቶሎ ያልኳቸው አጠገባቸው አካባቢ ላይ የሌሉ ተማሪዎችንም እንደዛ እንዲመዘግቡልን ያደረግኩኝ፣ ወጣውኝና እንደገና ደግሞ የሚሉስን ተማሪዎችንም ለብቻ እንደዛው ስማቸውን የቤተሰብ ስልክ ከዛ ደግሞ የጤና ሳይንስ ተማሪዎች አሉ። የእነሱንም አስመዘገብኩኝና በአንድ ላይ ደግሞ ፎቶግራፊ ያስኩኝና እየወጣውን እኛ እዛ መቀሌ ከሰራን በኋላ ከመቀሌ ሁለት መቶ ሀያ ኪሎ ሜትር ወደ ኋላ ተመልሰን ነው የደረመውን ዜና ወደ ተቋም የምንልከው። ምክንያቱም ኢንተርኔት ያለበት አካባቢ አናመት አካባቢ ላይ ሆነን ስለምንልክ ልክ እዚህ ከመጣው በኋላ የሚገርምሽ ሲሆን የመጀመሪያ ቀን ዋና ዜና ስራዬን ከጨረስኩ በኋላ ተማሪዎችን ከቤተሰብ ለማገናኘት ወይም ደግሞ አሉ የሚለውን ነገር ለማድረግ ከምሽቱ ሶስት ሰዓት እስከ አምስት ሰዓት ድረስ ስልክ እየደወልኩኝ ቤተሰብ ጋር እነግራቸውን ነበረ። ከሌከል የሚባል ተማሪ መቀሌ ለስራ ሄጃ ልንቻለው ሰላም መሆኑን አሳውቁልኝ ብሎ ነው ወይም ብላን እያልኩኝ ቤተሰብ ጋር ስልክ ደውል ነበር እና የነበረው ስሜት እጅግ በጣም ልብ የሚነካ ነበር። ካርድ ሁሉ ጨርሼ ወጥቼ ካርድ ገዝቼ የማያነሱ ቤተሰቦች ስልኮች ነበሩ እና እነሱም ደግሞ በቴክስት አሳውቃለሁ። እኔ ሀይለሚካኤል ደምሳ እባላለሁ። ፋና ቴሌቪዥን ጋዜጠኛ ነኝ። መቀሌ ዩኒቨርሲቲ ለቢ ለዚህ ሄጄ ከሌና ቪንቴ ብዬ ቴክስት አድርግላቸዋለሁ። ይህን ቴክስት ብቻ ወዲያው እየደወሉል የዛን ቀን ለሊቱን ሙሉ አልተኛውም። ቤተሰብ በጣም ተጨንቆ ነበርና የሚያሳዝን ሪአክሽን ነበረ። ከቤተሰብ አንዳንዶቹ ወጣ ነዋለብዬ ሰዎች የነበረ አንዳንዶቹ ደግሞ ከአንድ ወር በላይ ትዳር ያላቸው አሉ፣ ቅድም እንደነገርኩሽ ዶክተሮች ስላሉ ማለት ነው እና ልጆቻቸውንም ድምፅ ጭምር እያለቀሱ ሲያሰሙ ነበር፣ እና የእነሱ ነገር ልቤ ነርቶት ነበረ። ሀይለ ሚካኤል ስልክ ደውሎ ከነገራቸው ወላጆች አንዷ ወይዘሮ ፈትያ በመቀሌ ዩኒቨርሲቲ የአራተኛ አመት ተማሪ የሆነች ልጃቸው ሊዲያ ደህንነት ሲነገራቸው የተሰማቸውን አካፍለውናል። በጣም በጣም ደስታ ነው የተሰማኝ ቤት ምንም የምገባበት አልቻልም አሞኝ ነበር በዛ ሰአት ራሱ እንደ መልሼ ደውዬ ራሱ ለእሱ ራሱ አነጋግሬዋለሁ እንደገና እና በጣም ደስታ ነው የተሰማኝ እድሜና ጤና ይስጠው በጣም መርቄዋለሁ የዛን የገና እሱ እንደዛ ብሎት ያናግረኝ ነው እንደውም የተሻለ ሁለም ሁሉ የተሻለ ቤት እንግዲህ አንድ ወር አካባቢ ነበረ አደለ ስልክ ከተቋረጠ በዛ አንድ ወር ውስጥ እንደው እንዴት ነበረ እመቤት፣ አይወራ እሱ አይወራ አልኩሽኮ። ከዛም ሰአት ከዛም ሰአት ጀምሮ በቃ አመም ላይ ነበር ብዬሽ። ከዚህ በፊት ራሱ አያመኝም ነበር። አሁን ከሐኪም ቤት ስሄድ ሁሌ ጨመረ እንደተባልኩ ራሱ የማይለቅ ራሱ የሚያጨንቅ ነው እየተባልኩ እንደ በጣም እዚህ ታመምኩ ነበረ። እሱ በደወለበት ሰአት ራሱ በሌለኛው በደወለበት ሰአት ራሱ ታምሜ ነበር። ናአሁን አልሐምዱሊላ፣ እሱ በደወለ እንደውም ሂሳብ ስንጠናኝ በዛው በማግስት ነገር ነው ምናምን ስልክ ሜፈር ነው ደወሉ። ታዲያ አገኘት አገኘኋት አሁን መቤት አገኘኋት። አቶ አስቻለው ተፈራ የናትናኤል ተፈራ አባት ናቸው። የስልክ ግንኙነት መቋረጡ በቤተሰብ ላይ ፈጥሮት የነበረውን ጭንቀት አካፍለውናል። በሀያ ሶስት ሸኝተን ከዚህ ሀያ አራት ቅምት ሀያ አራት ያው ቀጥታ ከዚህ ፍላይት ነበረና እዛ ገባ ማታ በሰላም መግባቱን አረጋገጥን። ልክ በማግስቱ እንግዲህ ጦርነቱ ተጀመረ። መከላከያ እንደዚህ አይነት ጥቃት ተደርሶበት ሳንወድ ወደ ጦርነቱ ገብተናል የሚል መልእክት ተላለፈ። በዚህ በቃ በጣም በጣም በጣም ሲጨነቅ ነበረ እና እጅግ በጣም በጣም በጣም ሲረበሽ ነበረ። እንደ ወላጅ ተጨነቅን። አንድ ወር ሙሉ እንዴት እናርግ? ስልክ የለ ምን እንደገጠማቸው አናቅ። በወቅቱ የነበሩ ጠባቂዎች በሙሉ የፌዴራል ፖሊሶች ከዛ መሄዳቸው ተነገረን። በቃ በጣም ኃይለኛ ስቃይ ውስጥ ነው እየሰነበት ነው። እኛም የእነሱን መረጃ አናገኝም፣ እነሱም የእኛን መረጃ አያገኙም። በጣም ኃይለኛ ስቃይና እንግልት ውስጥ ነበር። ከዛም በኋላ መቀሌ ቁጥጥር በመከላከያ ኃይል ቁጥጥር ስር ከገባ በኋላ ጋዜጠኞች ወደዛ ሄደው ሲዘግቡ ነበረ እና በወቅቱ ኃይለ ሚካኤል ዴቢሳ ጋዜጠኛው ለበፋና እነሱን፣ ሌሎች አይደር ተማሪዎችን፣ የሕክምና ተማሪዎችን ኢንተርቪው ሲያደርግ ሰማን። አጋጣሚ ስልኩ ነበረን እና ከሁለት ከሁለት መቶ ኪሎ ሜትር በላይ ርቀት ላይ ባለበት ሆኖ ስልክ አነሳልን። እባክህ ይህን ተቸግረናል፣ ምን ይሆኑ ምን ሆን አና እባክህ፣ አንድ እንደው እስከ ቦታው ሄደ እንደው የልጆቻችንን ነገር ብትዘግብልን የሚል ነገር አስተላለፍ ነው። እሱም በጣም በታማኝነት እዛ ሄዶ ልጆቹን አነጋግሮ ከዛም በኋላ ፎቶቸውን በትግባና በአንዳንድ ግን ትልክ በጣም ነፍሳችን ተመለሰች። ከዛም በኋላ በጣም በጣም አሁን የእኔ ባለቤት አለችና የእሱ እናት በቃ ያየችውን መንገደኛ በሙሉ መቀ ስለ መቀሌ ምንም የማያውቀውም እባካችሁ መቀሌነ መቀሌ ላይ እንዴ ስለ መቀሌ ኢንፎርሜሽን አላችሁ እያለ ተጠይቅ ነበረና ማጠቃላይ እንደው ጊዜ ሽላለ መሻማት ይሄ ነው ጉጀ ለመግለጽ ይከብደኝ ነበር ኔነ አሁን ግን ስልክ ሰራ እና አገኛችሁት? አዎ በጣም አገኘን። በጣም ደስ ቻለን። እግዚአብሔር ደግሞ ይመስገን። አሁን ደግሞ አንጎ የልጄ ጓደኛ አባት አዲስ አበባ ነዋሪ ናቸውና ከዛ በኋላ ሄደው ሶስት ልጆችን ጓደኞች ጓደኞችን ይዘው አዲስ አበባ ድረስ አሁን መጡ። በጣም በደስታ ላይ ነንኔኔና በጣም በጭንቀት ሰዓት በዘገባውም በግሉም የልጆቻቸውን ድምፅ ላሰማቸው ኃይለ ሚካኤል ምስጋናን አቅርበዋል። እኔ በዚህ አጋጣሚ ጋዜጠኞቻችን በተለይ ኃይለ ሚካኤል ዴቪሳ ከቦታ በጣም እኔ በእውነት ገንዘብ በኪሱ ያለውን ገንዘብ ሁሉ ሳይቀር ለተማሪዎቹ ሰጥተው ከተማሪዎቹ ጋር ተነስተው እነዚህ አይነት የዜግነት ፍቅር በእውነት በቃላት የሚገለጽ አይደለምና በእውነት እኔ በወላጆች ስን በጣም ነው የማመሰግነው። አንቺ ምስጋና ብታቀርብልኝ በጣም ደስ ይለኛል። ኔ በትላንትናው እለት ያነጋገርናቸው ሁለት የመቀሌ ዩኒቨርሲቲ ተማሪዎች ያለፉትን አርባ ቀናት እንዴት እንዳሳለፉ መግለጻቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ከዩናይትድ ስቴትሱ የኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ የአማካሪዎች ቡድን ጋር የተጀመረው ውይይት ነው ተከታዩ። በኢትዮጵያ እየታየ ነው ያሉትን የኮቪድ-19ን ለመከላከል የሚያስፈልግ ጥንቃቄ መላላትን አስመልክቶ ከቡድኑ አባላት ሁለቱ ፕሮፌሰር ዮናስ እንዳለ ገዳና ዶክተር ገበየው ተፈሪ ይወያያሉ። የምሽቱም በቀደመ ምልልሳቸው መጨረሻ ከተነሳ ጥያቄ ይንደረደራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። አሁን የክትባት ተስፋውም ቢኖር ገና ብዙ መንገድ አለው እና በተለይ ደግሞ አፍሪካ እንደ ኢትዮጵያ ላሉ ሀገሮች መቼ ይዳረሳል ያልተመለሰ ጥያቄ ነው። በጣም የሚያበረታታ ሶስት የክትባት መድኃኒቶች የተገኙበት ቦታ ነው ያለ ነው። በእጃችን ያለው ግን አሁንም ወርቃማ ነው እያላችሁ ነው። በአንድ በኩል ርቀት መጠበቅ የሚባለው ስድስት ጫማ ርቀቱን መጠበቅ፣ አፍና አፍንጫን በጭንብል መሸፈን ብላቸዋል። እሺ ዶክተር ገበየው፣ በቀደሙት ነጥቦች ላይ ማከል የፈለጉት ነገር ያለ መሰለኝ። አዎ፣ ፕሮፌሰር ዮናስ ያነሳው አንድ በጣም ጠቃሚ ነገር አለ። ዛሬ ኮሮና ነው፣ ሁልጊዜ ኢንፍሉዌንዛ አለ በህብረተሰቡ መካከል፣ ነገ ደግሞ ሌላ ቫይረስ ሊመጣ ይችላል እና ይሄ ኮሮናን ለመከላከል የምናደርጋቸው የመከላከያ ተግባራት አክቹዋሊ፣ በእርግጥ አብረውን መኖር የሚገባቸው ነው። እጅ ንጽህና መጠበቅ፣ ሰው ሲያመው ራሱ ተከልሎ ቤት መቆየት ከሌላ ሰው ጋር ከመደባለቅ ይልቅ ሲያመው ምራቅ ማለት ይሄ እንደ ባህል የግድ የምንይዘው ነገር ነው እና ጥቅምም አለው። በቫይረስ በሽታ አለመያዝ ብቻ ሳይሆን አለርጂ ምናምን ይከላከላል። ፕሮፌሰር ዮናስ እንደገለጸው ሌላው ምንድን ነው፣ ብዙ ሰው የሚረሳው ኮሮና ኮቪድ በሽታ ብቻ አይደለም። ኢኮኖሚውንም ይጎዳል። ኢኮኖሚውን ሲጎዳ እንደውም መጀመሪያ የሚጎዳው ክፍል የህክምና የጤና ሰራተኞችን ነው። ይታመማሉ በየቤታቸው ይቀራሉ። የሞቱም እንዳሉ እናውቃለን ከኢትዮጵያ ውስጥ እና ያ ሀይል በሚጎዳበት ጊዜ በኮሮና የታመመው ብቻ አይደለም። በሌላ ህመም የሚሰቃየው ህዝብ በቂ የህክምና አገልግሎት ስለማያገኝ ወደ ሞቱ ይሄዳል። እሱ ደግሞ የታየ ነገር ነው እና ኮሮና ወይም ኮቪድ ላይ ብቻ ማተኮሩ ጥሩ አይደለም። በኮቪድ ምክንያት ሌላው ደግሞ ምንድን ነው ኢኮኖሚ ሰርቼ ልብ ላይ ላ ነው ተጠንቅቆ ማስክ አርጎ ገበያ ወጥቶ ከተመለሰ ጥሩ ነው። ግን እንደ ልቡ ወጥቶ ሰው የሚታመም ከሆነ ኢኮኖሚ መልሶ ይጎዳል። ስለዚህ እነዚህ በሽታውን አንፈራም ግድ የለን የሚሉ ሰዎች እንጀራቸው ላይ መጥፎ ነገር እየነሰነሱ ነው እና ይሄ ነገር ከህመም ከሞት ጨምሮ ብዙ ችግር ስላለው የግድ መከላከል አለብን። ክትባት እየተሰጠም የመከላከያ ተግባሩ አይቆምም። ምክንያቱም ሁሉም ህብረተሰብ በአንድ ላይ ክትባት አያገኝም። እንኳንስ ኢትዮጵያ እዚህ ራሱ አሁን ፕሮግራም ላይ ሲደረግ ለአብዛኛው ህዝብ የሚደርሰው ገና ወደ ግንቦት ወደዚያ አካባቢ ነው። አሁን ለመስጠት የሚያስቡት በስራ ጸባያቸው ምክንያት ለኮቪድ የሚጋለጡ የጤና ባለሙያተኞች አንድ፣ ሁለተኛ ደግሞ ኮቪድ ቢይዛቸው ከፍተኛ መጥፋ ደረጃ የሚደርሱ አዛውንትን ነው። ለሌላው ቀስ ብሎ ነው የሚደርሰው። እስከዛ ድረስ ግን መቼስ እውነት ይሄ ነገር መጥቶ የሚሄድ ከሆነ በሚሄድ በኮሮና ቫይረስ መጎዳትና መሞት ሞኝነት ነው የሚሆነው እና ትዕግስት አድርገን መከላከያ ተግባራትን መፈጸም ያስፈልጋል። መልካም፣ በርካታ ጭብጦችን የዳሰሳችሁት መደረግ የሚችሉ ከእጃችን ያሉ መሳሪያዎች የገዛ ልምዳችንም እንድናዛምድ የሚጋብዝ ይሆን? ምናልባት ኢትዮጵያ ላሉ አድማጮቻችን ብዙ ላይ ስራ ይችላል። የወረርሽኝንም መዛመት እዚህ እኛ ካለንበት ዩናይት ስቴትስ ጋር አለመነጻጸርም ሆነ ያነሳቸኋቸው የህልፈትና የታማሚዎች ቁጥር በንጽጽር አነስተኛ መሆኑ ያን ስዕል እንዳያዩ አድርጓል። ከዚህ ባሻገር ደግሞ እስካሁን ድረስ በቤት ውስጥ መቀመጥ ለመጀመሪያ ጊዜ ከታወጀበት ጊዜ አንስቶ በተለያየ ደረጃ ውሱን በሆኑ አንዳንዶቹም መላልሰው በመጡ ገደቦች ውስጥ ነው እየተንቀሳቀስን ያለ ነው ያለነው የዕለት ተዕለት ኑሮንም የሚመለከቱ ሆነ መደበኛ የዕለት ስራችንን ከቤት መስራት ትለማምደናል። ቀድመን ያን ያህል ቦታ ማንሰጠው ወይንም ደግሞ የስራችን ጠባይ የማይፈቅድም ይመስለን ሁሉ የተለየ ሁኔታ ተምረናል። እንደ ሰው ግን ተለውጠን ይሆን? የእናንተን ትዝብት ነው በዙሪያችሁ ያለውን የምታውቋቸውን ሰዎች ስራ፣ ቦታ፣ በአካባቢ ያሉትን ሊጨምር ይችላል። ለኢትዮጵያም የሚሆን የሚጠቅም ነገር ይኖራል ብዬ ተስፋ አደርጋለሁ። ዘላቂነት ያላቸው ለውጦችን ቀደም ብላችሁ ከኢትዮጵያ ሁኔታ ጋር አዛምዳቸዋል። እዚህ ግን በቤት ውስጥ የቆየነውን ያህል ይነስ የሚብዛ ራሳችንን ለማዳን ብዙ ነገርም መቆጠብ የተገደድንበት ሁኔታ ውስጥ ቆይተን ከዚህ ድህረ ኮቪድ-19 ኢኮኖሚ በዚህ ሀገር ብዙ ነገሮች እንደሚለውጠው የተለወጠው ነገር ተስፋ የተደረገውን ያህል ሆኖ ይሆን? አንዳንድ የግል ስሜታችሁን እንድታንጸባርቁ ነው። ፕሮፌሰር ዮናስ እርስዎ ይጀምሩ። እሺ፣ ይሄ ሁኔታ ብዙ የባህሪ ተጽዕኖ አለው። ዋናው እንግዲህ የባህሪ ለውጥ ሲባል ወደ ሳጥን አይልም፣ ወደ መልአክም ሊስብ ይችላል ማለት ነው እና ጠቃሚው ላይ ነው ማተኮር ያለብን። ለምሳሌ ያክል አሁን ይሄ በሽታ እንዴት ነው የሚተላለፈው መከላከልስ የሚቻለው እንዴት ነው የሚለውን ነገር ስራ ላይ ማዋል፣ ቅድም ያልነው ዲሲፕሊን ማለት ነው። ያን ዲሲፕሊን ደግሞ ወደ ሁሉም ነገር ማስፋፋት እንችላለን ማለት ነው። ለምሳሌ ዲሲፕሊን እንግዲህ ሁለት እርምጃ ወደፊት፣ አንድ እርምጃ ወደኋላ ነው ለሁላችንም። ባለፈው ሳምንት ስራ ቤት ደፍ ደፍ ብዬ ደረስኩኝ፣ ዛሬ ደግሞ በሰዓቱ ደረስኩኝ እና በሁለቱ መሃል በእውነት ባለፈው ሳምንት እንዴት እንዳፈርኩ አስታውሳለሁ። አስር ደቂቃ አርፍጄ ስደርስ ፈልገውኝ ደውለውልኝ አስር በልክ ጠበቀኝ እና ዛሬ ግን በሰዓቱ በዲሲፕሊን ስደርስ የበለጠ የመፈስ እርካታ አለ። ዲሲፕሊን እንደ አንዴ የምንቀባው አይደለም በየጊዜውም እንደክምበት ነገር ነው እና ከዚህ ውስጥ ለሀገራችን ትልቁ ነገር የምንወስደው በምናሰብ ነውና እናደርገው መሀል ያለውን ክፍተት ለማጥበብ ዋነኛው ፍቱን መድኃኒት ሰልፍ ዲሲፕሊን ራስን በራስ መግዛት የሚለው ነው። ከዚህ ከድህረ ኮቪድ-19 አንድ ዋና መውሰድ የምንችለው ይሄንን ነው። ይሄ ደግሞ ለኢኮኖሚ ልማት ያለ ዲሲፕሊን የትም አይደረስም። የሳይንስ እድገት፣ ጊዜ አጠቃቀም፣ ጊዜን አክብሮ መያዝ ይሄ ሁሉ ከዲሲፕሊን ጋር የተያዘ ነው እና እንግዲህ ይሄ በጥሩ ጎኑ ነው። በመጥፎ ጎኑ ደግሞ ብዙ ችግሮችም ታይተዋል። አንዳንዴ ሰዎች ቤት ውስጥ ቁጭ ብለው ሲሰለቻቸው አረቄ እየጠጡ ችግር የደረሰባቸው አሉ እና ብዙ ስነ ልቦናዊ ችግር የሚያጋጥማቸው አሉ። ሌላው ደግሞ ቤት ውስጥ ሆኖ ስፖርትም መጀመራል። እንግዲህ እንደንትኑ ነው መስቀል ተሰላጤ ነው ይዞ የመጣው ኮሮና እና ወደ መስቀሉ ነው ማተኮር ያለብን ለማለት ነው። እሺ ዶክተር ገበየው። እሺ ይሄ ቤት ውስጥ መቀመጡ ፕሮፌሰር ዮናስ እንዳለው ጥቅምና ጉዳት አለው። ሰው በተፈጥሮ ከሰው ጋር ነው የሚኖረው። ሶሻል አኒማል ነው የሚሉት አይደለ በእንግሊዝኛ። ከሰው ጋር ሳይገናኝ ሲቀር ወደ ጭንቀት ውስጥ መግባቱ ግልጽ ነው። እሱ ነክቶታል። ሚስቶቻቸውን፣ ልጆቻቸውን መደብደብ፣ አልኮል መጠጣት፣ ብዙ ነገር እየመጣ ነው በዛ ምክንያት። አደጋው እንግዲህ ብቸኛ ሲሆን ነው ብቻ ስትሆን። ብቸኝነት ክፉ ነገር አለው። እኔ እንደው ከፈቀድክልኝ አክስቴ አንድ የገጠመችው ግጥም ነበረ ስለ ብቸኝነት፣ እና ግጥሙ ምንድን ነው የሚላል ቀንም አምናለው ከሰው ሲጫወቱ፣ የሀሳብና የጅብ ሌሊት ነው ጉልበቱ ብላ የገጠመችው ድሮ ትዝ ይለኛል። እና ብቸኝነት አደገኛ ነው። ብዙ ጊዜ ሌላው ቅድም ማስክም ስላን ማስክ ሲደረግ በአግባቡ መሆኑን ደግሞ መጠቆም አለብን። ምክንያቱም አፉን ዘግቶ አፍንጫውን ከፍቶ መሄድ አለ። እሱ ስህተት ነው። ዋናው መከመሪያው አፍንጫ ነው። ሁለተኛ ደግሞ ለበቂ ጊዜ መደረግ አለበት። ሰው ፊት አድርጎ ዞር ብሎ እንደገና ሌላ ቦታ ኬስ ውስጥ ማስክ ይዞ መዞር እሱም ጥሩ አይደለም። ማስክ ማድረግ አንደኛ ራስን ለመከላከል ነው። ግን የእውነት ከሆነ ማስክ በብዛት ለሌላ ሰው ሲባል የሚደረግ ነገር ነው። በዕድሜ ለጋ ወጣት የሆኑ ልጆች ቀለል ያለ በሽታ ወይም ምንም ነገር ሳይሰማው ሊድን ይችላል። ግን ለሽማግሌ፣ አደጋ ላይ ሊወድቅ ለሚችል ሰው ካቀበለው ያኛው ሰው ይሞታል። ስለዚህ ለእናት፣ ለአባት፣ ለአያት ሲባል ነው መከላከያ ነገሩን ማድረግ የሚገባው። ሌላው ጥቅሙ ምንድን ነው? እንድንነፋፈቅም አድርጎናል ያ ጥሩ ነገር ነው። አሁን ይሄ ነገር ሲሄድ ስንገናኝ የእውነት ከምር ተነፋፍቀን ተከባብር እንደምንኖር ነው። ምክንያቱም ያንን ልናጣ እንደምችል አሳይቶናል። ሌላው ላወቀበት የጊዜ አጠቃቀም፣ ብዙ ሰው ያላነበበውን መጽሐፍ ማንበብ የሚችልበት ወቅት ስለሆነ ድርብ ነው። ግን ላወቀበት በደንብ መጠቀም ይችላል። ዋናው መልእክት ምንድን ነው? የኮሮና ወይ የኮቪድ ጥንቃቄ እንደ እውነት ከሆነ ለሌላ ሰው ስንል የምናደረገው ስለሆነ እንደው ራስ ወዳድ ሆነን እኔ አልሸፈንም ማለቱ ጥሩ አይደለም። በዛ መልክ ነው ማየው ጥሮት ለመስጠት ሌላ ያሉትን ሌላ ሲባል አንዳንድ የራቅ እናደርገውና እንዘናጋ ይሆናል የገዛ ወላጆችን አያት አባት፣ እናትን የቅርብ የምንወዳቸውን ሰዎች ለአደጋ እንደማጋለጥ አድርገን እንድናስብም ነው ያስታወሱን። እንግዲህ በርካታ ጉዳዮችን ዳሳችኋል። ይህ አማካሪ ቡድናችሁ በኢትዮጵያ የኮቪድ ስርጭትን ለመከላከልም ሆነ የተጎዱት በተሻለ መንገድ የሚረዱበት ላይ በብሔራዊ ደረጃ የሚያማክር ከፍተኛ ባለሙያዎች ቡድን ነው። ፕሮፌሰር ዮናስ እንዳለ ገዳ፣ ዶክተር ገበየው ተፈሪ ለጊዜያችሁ በድጋሚ አመሰግናለሁ። እግዚአብሔር ስጥልኝ አብሮ ስር እግዚአብሔር ስጥልኝ አመሰግናለሁ አሉ። አድማጮች ሙሉ ቃለ ምልልሱን በድረ ገጻችን እና በፌስቡክ ገጻችን ላይ እናኖረዋለን። ወደ ተከታዩ ዘገባ እንለፍ። ወጣቱ ይሰራል ወጣቷ ትሰራለች የሚለው የማስተርካርድ ፋውንዴሽን ፕሮጀክት እንደ አውሮፓውያን አቆጣጠር በ2030 10 ሚሊዮን ወጣት ኢትዮጵያውያንን ስራ ለማስያዝ አልሞ በመስራት ላይ ያለ መሆኑ ይገለጻል። በ ሶስት መቶ ሚሊዮን ዶላር መነሻ በጀትን በመመደብ የተነሳው ዓለም አቀፉ ግብረሰናይ ድርጅት በተለያዩ የሙያ መስኮች የሰለጠኑ ወጣቶችን ክህሎት በማሳደግ ለስራ ቅጥር ዝግጁ ያደርጋል። የራሳቸውንም ድርጅት ማቋቋም ለሚፈልጉም የፈጠራ ዝንባሌ ላላቸው ወጣቶችም የገንዘብ ድጋፍ ያመቻቻል። ከራሳቸውም አልፈው ሌሎቹን እንዲረዱ የሙያ የገንዘብና የአቅም ግንባታ ድጋፎችን እንደሚያደርግም ይናገራል። በአፍሪካ ወደ ሰላሳ ሚሊዮን በኢትዮጵያ ደግሞ አስር ሚሊዮን ወጣቶች በአስር ዓመት ውስጥ ስራ ለማስያዝ ስለተነሳው ድርጅትና ፕሮጀክቶቹ የሚያስረዱን አቶ አለማየሁ ኮንዴ ናቸው። ቀደም ሲል በሩዋንዳ አሁን ደግሞ በኢትዮጵያ የማስተር ካርድ ፋውንዴሽን ተወካይና የስራ መሪ የሆኑት አቶ አለማየሁ ኮንዴን ደረጀ ደስታ አነጋግሯቸዋል። አቶ አለማየሁ ኮንዴ በተለያዩ የዓለም አቀፍ የትምህርት የረድኤትና መንግስታዊ ያልሆኑ ድርጅቶች ውስጥ ላለፉት 25 ዓመታት አገልግለዋል። በሩዋንዳ በርካታ የወጣቶችን የሥራ ፈጠራና ልማት ፕሮጀክቶችን መምራትን ጨምሮ በደቡብ ምስራቅና አፍሪካ አገሮች ሰርተዋል። ቀደም ሲል በተለያዩ ኃላፊነት ለፕላን ኢንተርናሽናል እየሰሩ ሲሆን፣ አሁን በኢትዮጵያ የማስተር ካርድ ፋውንዴሽን ተወካይ ናቸው። ድርጅቱ በኢትዮጵያ የሚያካሄደውን ዘርፈ ብዙ ፕሮጀክቶች በመምራት ላይ ይገኛሉ። በውጭው ዓለም እንደ ቪዛ ካርድ ካሽ ወይም ገንዘብን ተክቶ ለልውውጥ ከሚያገለግለው ማስተር ካርድ ጋር የማስተር ካርድ ፋውንዴሽን ያለውን ልዩነትና አንድነት በማስረዳት ይጀምራሉ። ማስተር ካርድ ፋውንዴሽንን ያቋቋመው ማስተር ካርድ ክሬዲት ካርድ ካምፓኒ ነው። ማስተር ካርድ ፋውንዴሽን በፋይናንሻል ኢንክሉዥን እና በወጣቶች ኤምፕሎይመንት ላይ በወጣቶች ኤጁኬሽን ላይ እንዲሰራ ያቋቋመው ድርጅት ነው። እኛ ና አሁን ማስተር ካርድ ፋውንዴሽን እና ማስተር ካርድ ክሬዲት ካርድ ካምፓኒ ምንም አይነት ተጽዕኖ እና ግንኙነት የለን። ማስተርካርድ ፋውንዴሽን በብቻው ፕራይቬት ፋውንዴሽን ሆኖ ካናዳ ላይ መሰረቱን ያደረገ በወጣቶች የስራ እድል ፈጠራ ላይ የሚሰራ ፕራይቬት ፋውንዴሽን ነው። ይሄ ድርጅት በኢትዮጵያ ውስጥ አሁን ትልቁ ኢትዮጵያ ውስጥ ሌሎች አፍሪካ ሀገሮች ውስጥ የሚሰራው ትልቁ ስራው ምንድን ነው? አንድ ችግር ለመቅረፍ ነው። ያ ችግር ምንድን ነው? በወጣቶች የስራ እድል ሁኔታ ላይ ነው። ከሚያደርጋቸው ነገሮች አንዳንዶቹን ሊነግሩኝ ይችላሉ? ምንድን ነው? ምን ማለት ነው? እንዴት አድርጎ ነው የሚቀርፈው? እኔ ማስተርካርድ ፋውንዴሽን ከገባ ወደ አስር ዓመት ሊሆን ነው እና ድሮ የምንሰራው ከቶሮንቶ ካናዳ መሰረት አድርገን ከቶሮንቶ ነበር የመጣን የምንሰራው በየሀገሩ። በአሁኑ ጊዜ ግን ወደ አስር አፍሪካ ሀገሮች ውስጥ ራሳችንን ቤዝ አድርገን ማስተርካርድ ፋውንዴሽን የስራ ድር ፈጠራን በተመለከተ ስንሰራ አንደኛ እያንዳንዱ አገር ውስጥ ለወጣቶች የስራ ድር ፈጠራ የሚያስፈልጉት ሴክተርስ ምንድን ናቸው፣ በመንግስቱ የታወቀ ራሱ መንግስት ያወቃቸው የለያቸው ሴክተሮች ምንድን ናቸው በሚል ነው አሁን ኢትዮጵያ ውስጥ አራት ሴክተሮች አሉ። እርሻ፣ የእርሻ ቢዝነስ፣ ቱሪዝም እና መስተንግዶ፣ ሶስተኛው ደግሞ የማኒፋክቸሪንግ ላይ ይሄ በተለይ ኢንዱስትሪ ፓርክ አካባቢ፣ አራተኛው ደግሞ ዲጂታል ቴክኖሎጂ። እነዚህ አራቱ ላይ ወደ አስር ሚሊዮን ወጣቶችን ከሁለት ሺ ሰላሳ አንድ እንደ ፈረንጆች አቆጣጠር ኢንቱ ዲግኒፋይድ ኤንድ ፉልፊሊንግ ወርክ ለማሻገር ወደ ተሟላ ስራ የሚወስድ ይሄ እንግዲህ ስራው ምንድን ነው መቀጠር ሊሆን ይችላል ወይም ደግሞ የራሳቸውን ቢዝነስ ከፍተው ሌሎች ወጣቶችን መቅጠር እንዲችሉ መሆን ይችላል ያ ትልቁ አሁን እዚህ የምንሰራው ትልቁ ስራችን ምንድን ነው ከሌሎች ድርጅቶች ጋር ከአለም አቀፍ ከሎካል ከመንግስት ድርጅት ከግል ድርጅት ከሁሉ ሁሉንም ስራ መቅጠር ከሚችሉ ድርጅቶች ጋር እነሱን ፈንድ እያደረግን በኢትዮጵያ ውስጥ ሶስት መቶ ሚሊዮን ዶላር ፕሮግራም ነው ለአምስት ዓመት ይዤ የመጣሁት። ከዛ ውስጥ በአሁኑ ጊዜ ወደ መቶ አርባ አምስት ሚሊዮን ዶላር ወደ ስምንት ነው ዘጠኝ ፓርትነሮች ድርጅቶች ጋር ፈንድ እያደረግን ነው። እኛ ራሳችን ሳይሆን ከእነሱ ጋር ነው የምንሰራው ከፓርትነሮች ጋር እና እነዚህ ፓርትነሮች ለወጣቶች በተለያየ መልኩ መጀመሪያ ከስኪል ዲቨሎፕመንት ይመጣል። ምንድን ነው ምን አይነት ክህሎት ነው የሚፈልጉት ወጣቶች? ቴክኒካል ነው ወይስ የሚፈልጉት ላይፍ ስኪል ነው ለህይወታቸው የሚሆን ስኪል ነው? ኢንተርፕረነርሽፕ ላይ ነው ስኪል ወይስ ደግሞ የመሪነት ስኪል ነው? ወይስ ደግሞ ከሂሳብ አያያዝ ጋር ነው? ወይስ ደግሞ ቢዝነስን ዴቨሎፕ ለማድረግ ቢዝነስ ዴቨሎፕመንት ስኪል ነው? እነዚህን ስኪሎች በሙሉ በተሟላ መልክ አሟልተው ከዛ በኋላ ወይም ወደ መቀጠር ድርጅቶች ውስጥ ድሮ መንግስት ድርጅት ብቻ ነበር የሚቀጥራቸው። አሁን የግል ድርጅቶች መቅጠር ይችላሉ። ብዙ ድርጅቶች ጋር የሚቀጠሩበትን መንገድ እንዲያመቻቹ ወይም ደግሞ የራሳቸውን ስራ፣ የራሳቸውን ቢዝነስ፣ የራሳቸውን ኢንተርፕራይዝ መስርተው ለህብረት ወጣቶችን መቅጠር የሚችሉበት ኢኖቬቲቭ የሆነ እንቅስቃሴ የሚሰሩ የሚያበረታታ ድርጅት ነው። እነዚህ ድርጅቶች ለምሳሌ አብራችሁ ከእናንተ ጋር በአጋርነት የሚሰሩ ድርጅቶች ምን ያህል ይሆናሉ? እነማን ናቸው? መጥቀስ ይቻላል? በጣም ብዙ ናቸው። ለምሳሌ እንግዲህ አሁን ገና ኢትዮጵያ መተን ቤዛ ርገን መስራት ከጀመር ገና አንድ አመት ከምናምናችን ነው አንድ አመት ከተወሰኑ ወራት ነው። ግን በዚህ አንድ አመት ከተወሰኑ ወራት ውስጥ ወደ ስምንት ነው ድርጅቶች ጋር አብረን እንሰራለን። ለምሳሌ ርስትህና ኢሲፒ የሚባል ኢንተርናሽናል ሴንተር ፎር ኢንሴክት ፊዚዮሎጂ ኢኮሎጂ የሚባል ፓን አፍሪካን ድርጅት አለ። ከነሱ ጋር ለምሳሌ በሀርና በንብ ቴክኖሎጂ ላይ ተሰማርተው መቶ ሺህ ወጣቶችን ወደ ስራ ለማሰማራት በዛ ቴክኖሎጂ ራሳቸውን እንዲችሉ ለማድረግ በሁሉም ክልሎች ላይ የሚሰራ ድርጅት ነው። ለምሳሌ ኢንስቴቶስ፣ ለምሳሌ ኤስኤንቪ የሚባል ድርጅት አለ። ከዛ ድርጅት ጋር ወደ ሁለት መቶ አርባ ሺህ ወጣቶችን በእርሻ ላይ ለሀገሮችና በአዲስ አበባ አካባቢ የሚሰራ ነው። ለምሳሌ ፈርስት ኮንሰልት የሚባል ድርጅት አለ። ከዛ ድርጅት ጋር ወደ መቶ ስልሳ ሺህ ወጣቶችን ወደ ስራ ለማሰማራት በኢንዱስትሪያል ፓርክ ዙሪያ ያሉ ጥቃቅንና አነስተኛ ኢንዱስትሪዎችን ወደዛ አካባቢ ያሉትን ለመርዳት የሚያስችል ወደ ኢንዱስትሪ ፓርክ የሚገቡ ወጣቶችን ክህሎት በመስጠት ለስራቸው ብቁ እንዲሆኑ ገብተው ደግሞ በሚሰሩበት ጊዜ ደግሞ ከፍተኛ እንቅስቃሴ አድርገው ለራሳቸውን ህይወት የሚለውጡበትን መንገድ ከዛ ቢወጡ ደግሞ ተመልሰው የራሳቸውን ስራ የሚጀምሩበትን መንገድ ለማድረግ ለምሳሌ ከኢትዮ ጆብስ ከምንለው ጋር ኢንፎርማይን ሶሉሽንስ የሚባል ድርጅት ነው። ከነሱ ጋር ደረጃ አካዳሚ በሚባል ኢንተርቬንሽን ነው የምንሰራው። ይሄ ደግሞ የዩኒቨርሲቲ ተማሪዎች ከዩኒቨርሲቲ ሲወጡ ጨርሰው ይወጣሉ፣ ወይም ደግሞ መጨረሻ ዓመት ላይ ይሆናሉ። ተመርቀው የተለያየ ስኪል አግኝተው ወደ ስራ የሚቀጠሩበትን መንገድ የሚያመቻች ነው። ይሄ አሁን የእኛ እንቅስቃሴ ክህሎቱን ብቻ ሳይሆን ስራ ማግኘትም አለ። ስራ ለማግኘት ደግሞ በመሀል ላይ ምንድን ነው የሚያስፈልጋቸው? አገናኝ ያስፈልጋል። ኢትዮ ጆብስ ይህን ነው የሚሰራው። አገናኝ ብቻ ሳይሆን ደግሞ ፋይናንስ ያስፈልጋቸዋል። ኢንተርቬንሽን ያስፈልጋል። ይሄንም ፋይናንስ ወይም ደግሞ የገንዘብ ተደራሽነት ቴክኖሎጂ ያላቸው ልጆች አቅም ኖሯቸው አንዳንድ ቢዝነስ ለመክፈት የሚችሉ ወጣቶች እነሱ ወደ ስራ ለማስተማራት ደግሞ ሁሉም ኤክስቪዥን ብትል ሲፔን ብትል ፈርስት ኮንሰልትን ብትል ኢንፎርማይን ሶሉሽንስ ወይም ኢትዮጆብስ እነዚህ በሙሉ ይሄን ነው የሚሰሩት። ሌላው ምናልባት ክፍያ የሚባል የቴክኖሎጂ ካምፓኒ አለ። ይሄ ክፍያ ደግሞ ኢኮመርስ ፕላትፎርም ይሄ ምንድን ነው የምትለው ወጣቶች ራሳቸው የሚያመርት ምርት ኖሯቸው የራሳቸው ኢንተርፕራይዝ ኖሯቸው የሚያመርቱትን ነገር ለመሸጥ እንዳይቸገሩ የሚያደርግ ኦንላይን ፕላትፎርም በመፍጠር ለወጣቶች ጥሩ እንትን የሚያመቻች ድርጅት ነው። እነሱም ጋር እንሰራለን። እነዚህ ሁሉ ከኛ ፈንድ መቀበላቸው ብቻ ሳይሆን እነሱም እራሳቸው በከፍተኛ ደረጃ ተንቀሳቅሰው ይሰራሉ። አድማጮቻችን፣ ከአቶ አለማየሁ ኮንዴ ጋር ያደረግነው ውይይት በዚህ አላበቃም ተከታዩን በሚቀጥለው ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።